the voice of america and dumana radio Tabian. ጽያራ በደስታ ሆነን በጋራ የቲሞችን በመረዳት ምስኪኖችን በማብላት ያለው ለሌለው ያካፍል፣ ይደሰት በኢድ ቀን። ኢድ ሙባረክ የተወደዳችሁና የተከበራችሁ ሙስሊም ምእመናን እንኳን ለ1436ኛው ዓመት ኢድ አልፍጥር አደረሳቸው በዓሉ የጤና መጪው ጊዜም የሰላም የመግባባት የስኬትና የመልካም ውጤት እንዲሆን እንመኛለን ከአሜሪካ ድምፅ ራዲዮ ጣቢያ ዘግየት ብለን ተጨማሪ ዝግጅቶች አሉን፣ ከኢዱ ጋር የተያያዙ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሐምሌ 10 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩለነት ሰባሰ ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋና ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም። አካዳሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረክም፣ ይሄን አልጻፍክም፣ የምትረባ አይደለም። ይሄ አይደለም እኮ ነገሩ። ለዚህ እኮ ነው ወረቀት ላይ ጽሑፍ ማስፈር የፈሩት። ዳኛቸው በዚህ በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው። ዶክተር መረራ ጉዲናና ዶክተር ዳኛቸው አሰፋ ናቸው የሰማችኋቸው። የአዲስ አበባ ዩኒቨርሲቲ ከሥራ ውጭ አድርጓቸዋል። ምን ይላሉ ዘገባዎች አሉን። ጠብቁን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ የዓለም ዋና ዋና ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ስጥልኝ እንደምን አመሻችሁ። ዩናይትድ ስቴትስ ደቡቧ ቴኔሲ ክፍለ ሀገር በሚገኙ ሁለት የጦር ካምፖች አራት የባህር ወለድ ወታደሮች በታጣቂ ትይት ጥይት ትናንትና ተገደሉ። በሁለቱ የጦር ሰፈሮች ተኩስ የከፈተው ታጣቂ እዚያው በስፍራው ተገድሏል። በርካታ ሰዎች አንድ ፖሊስን ጨምሮ በዚሁ ታጣቂ ጥይት መቁሰላቸው ታውቋል። የፌዴራሉ የምርመራ ቢሮ ኤፍቢአይ ጥቃቱን ያካሄደው ሞሐመድ ዩሱፍ አብደላዚዝ የሚባለው የ24 ዓመት ወጣት ይህን ጥቃት እንዲያካሂድ ምን እንዳነሳሳው ምርመራ መያዙን አስታውቋል። የኤፍቢአይ ባለስልጣን ኤድ ሬኖልድ ትናንት ማታ በጋዜጣዊ ጉባኤ ላይ ሲናገሩ አጥቂውን ከዓለም አቀፍ ሽብርተኞች ጋር ግንኙነት እንዳለው የሚያሳይ ለጊዜው ፍንጭ የለም ነገር ግን ምርመራችን ይቀጥላል ብለዋል። የቴኔሲዋ ሄክሰን ከተማ ነዋሪ የነበረው አብድልአዚዝ መጀመሪያ ላይ አምስት የጦር ኃይሉ ክፍሎች መደዳውን ቢሮዎቻቸው በሚገኙበት በአንድ የገበያ አዳራሽ ባለ የወታደራዊ አባላት ምልመላ ማዕከል መኪና ላይ ሆኖ ተኩስ እንደከፈተ ነው የተነገረው። ሀያ አምስት ወይም ሰላሳ ጥይት ተኩሶ ሲያበቃ አንድ የምልመላ መኮንን እግሩ ላይ አቁስሎት መታከሙን የዩናይትድ ስቴትስ የመከላከያ ሚኒስቴር ገልጿል። ከዚያ በመቀጠል ታጣቂው አስር ኪሎ ሜትር ያህል ነድቶ የባህር ኃይል እንቅስቃሴ ድጋፍ ማዕከል ጋር ሲደርስ ጥይቱን አዘነበ ነው ያሉት እማኞች። አራት የባህር ወለድ ወታደሮችን ገድሎ አንድ የመርከብ ሰራተኛ አቁስሏል። በሰሜን ምስራቋ ናይጄሪያ ጎምቤ ከተማ ትናንት ሐሙስ በአንድ ገበያ ላይ በደረሱ ሁለት የቦምብ ፍንዳታዎች ቢያንስ ሀምሳ ሰዎች ተገደሉ። የኢድ አልፈጥርን በዓል ምክንያት በማድረግ ሸማቾች ለበዓሉ የሚሆን የመጨረሻ ገበያቸውን ለማጠናቀቅ በሚሯሯጡበት ሰዓት ለደረሰው ለዚህ ጥቃት ለጊዜው ኃላፊነት የወሰደ የለም። ይሁን እንጂ ጥቃቶቹ ከአሁን ቀደም የቦኮ ሀራም ተዋጊዎች ከሚያካሂዷቸው ጥቃቶች ጋር ተመሳሳይ እንደሆኑን የተጠቆመው ቦኮ ሀራም ናይጄሪያ፣ ኒጀር፣ ቻድና ካሜሩን በህብረት ሆነው ከይዞታው ካባረሩት ወዲህ ጥቃቱን እያፋፋመ መሆኑ ይስተዋላል። የጀርመን ፓርላማ ከግሪክ ጋር ለሶስተኛ ጊዜ የእዳ ማቅለያ እርዳታ ስለምታገኝበት ሁኔታ በዝርዝሩ ላይ ድርድር እንዲከፈት በከፍተኛ ድምፅ መፍቀዱ ተሰማ። የህግ መምሪያው ምክር ቤት የጀርመን መንግስት ያቀረበውን ሀሳብ 439 አባላት ድጋፍ የሰጡት ሲሆን 119 ተቃውመዋል፣ አርባ ደግሞ ድምጸ ተአቅቦ አድርገዋል። ለግሪክ ከሚሰጣት የእዳ ማቅለያ ውስጥ አብዛኛውን የምትይዘው ጀርመን የዚያች ሀገር መንግስት ከፍተኛ የሆነ የወጪ ቁጠባና የግብር ጭማሪ እንዲያደርግ አጥብቃ ስትወተውት ቆይታለች በመጨረሻም በስደት ያለው የየመን መንግስት ምክትል ፕሬዝደንት እንደሚሉት በሳውዲ የሚመሩት ወታደሮች ደቡቧን የወደብ ከተማ አደንን ከሺያዎቹ አማጽያን አስለቅቀው ተቆጣጥረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁኝ ቆንጂት፣ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ እንመለሳለን። በ1431 ኪሎሆርትስ መካከለኛ ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው እየሰማችሁ ያላችሁት። የተከበራችሁ አድማጮች በቅድሚያ እንኳን ለኢድ አልፍጥር አደረሳችሁ። ኢድ ሙባረክ እንላለን። የእስልምና ሃይማኖት አባት መልእክት አለን አሁን ናክብሮ በተክቢራ ኢነልዓይቲ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ዶክተር አሕመድ አብዱራሕማን ተከታዩን መልእክት ለምእመናን አስተላልፈዋል። ብስምላህ ላህ ራሕማን ራሒም አልሐምዱልላህ ረብ ልዓለሚን አሰላቱ ወሰላሙ ዐለ አሽረፍ ልሙርሰሊን አማ ባዕድ ለመላው ሙስሊም ህብረተሰባችን በአገር ቤት ላሉ በውጭ አገር ላሉ ወንድሞቻችን፣ እህቶቻችን እንኳን ለአንድ ሺ አራት መቶ ሰላሳ ስድስተኛው ዓመተ ሂጅረ የረመዳን ወር አደረሳችሁ እንላለን። የረመዳን ወር በጣም እዝነት የተሞላበት ወር ነው። ቁርአን የወረደበት ነው። ህዝብ ሙስሊሙ በአጠቃላይ ቀኑን በዒባዳ ሌሉንም በዝክር ነው ያሳለፈው። ቀን ምግብና መጠጥ ትቶ ማታም እንቅልፉን ቀንሶ እንዲሁም ደግሞ ቀን ከላስፈላጊ ንግግሮች እና ወሬዎችም ተቆጥቦ በአጠቃላይ አላህን በማስታወስና አላህን በመገዛት ያሳለፈበት ጊዜ ነው። በዚህ ወር ውስጥ በጣም የተለየ ዒባዳ የሚደረግበት ነው። ለይለቱል ቀድርም የሚጠበቅበት ወር ስለሆነ ከፍተኛ ዒባዳ ሲያደርግ ነው ያሳለፈው። ከዛም አልፎ ደግሞ በዛሬ ዕለት ዒድ ላይ ነው የዋለውና የዒድ በዓልን ሲያከብር ስለሆነ በአጠቃላይ የስነ ምግባር ምጡቅነት የሚታይበት የማህበራዊ ተርቢያና የግለሰብ ተርቢያ የሚከናወንበት ወር ስለሆነ እንኳን ይህንን አልፋችሁ ለዚህ ለዛሬው ዒድ ቀን አደረሳችሁ እያን ዒድ ሙባረክ ኩሉ ዓምን ዋንቱም ብኸይር እንላለን። ሙባረክ ዒድ ሙባረክ። ዶክተር አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ናቸው። ለህዝበ ሙስሊሙ መልእክታቸውን ያስተላለፉት በድጋሚ እንኳን ለኢዳል ፍጥር አደረሳችሁ እንላለን። በእኛ በኩል ዶክተር አህመድንም ለመልእክታቸው እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። ለሃያ ስምንት ዓመታት ካገለገሉበት ተቋም ያለአግባብ መባረራቸውን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር መረራ ጉዲና ተናግረዋል። ጉዳዩን ወደ ፍርድ ቤት እየወሰዱ መሆናቸውንም የገለጹት የተቃዋሚ ፓርቲ መሪና መምህር ካለፈው አርብ ጀምሮ ከስራ ውጪ ናቸው። ሁሉንም በእኩል የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲው የነጻነት ደሴት ሊሆን አይችልም ብለዋል። ዶክተር መረራ ለአሜሪካ ድምፅ በሰጡት ቃለ ምልልስ ዩኒቨርሲቲው ፕሮፌሰሩን የማባረር እርምጃ የወሰደበትን ምክንያት እንዲያስረዳ በተደጋጋሚ ያደረግነው ጥረት አልተሳካም። እስክንድር ፍሬው ተጨማሪ አለው። ዶክተር መረራ ጉዲና የዩኒቨርሲቲ መምህርና የተቃዋሚ ፓርቲ መሪ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እንደዚሁም የወቅቱ የመድረክ ምክትል ሊቀመንበር በመሆን እያገለገሉም ይገኛሉ። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር በሆኑት በዶክተር መረራና በአዲስ አበባ ዩኒቨርሲቲ መካከል ውዝግብ ከተጀመረ አንድ ዓመት ተቆጥሯዋል። ከአንድ ዓመት በፊት የጥሮታ ጊዜያቸው መድረሱን የሚናገሩት ዶክተር መረራ የኮንትራት ማራዘሚያ ጥያቄ አቅርበው እንደነበርም አስታውሰዋል። ይህንኑ ተከትሎ ከሐምሌ 2006 ጀምሮ የሚታሰብ የሁለት ዓመት የኮንትራት ማራዘሚያ ከዩኒቨርሲቲው የሶሻል ሳይንስ ኮሌጅ ጋር መፈራረማቸውንም ጠቅሰዋል። እርሳቸው እንዳሉት ስራቸውን የቀጠሉትም ይህንኑ ኮንትራት መነሻ በማድረግ ነው። ከዚህ የሁለት ዓመት ኮንትራት አንደኛው መጠናቀቁን የሚገልጹት ዶክተር መረራ አንድ ዓመት ሙሉ የሰሩት ግን ያለ ደሞዝ መሆኑን አስረድተዋል። እንደ ዶክተር መረራ አባባል በስራቸው የቀጠሉት ጥያቄ ምላሽ ያገኛል ደሞዝም ይከፈለኛል በሚል እምነት ነው። ሁኔታዎች ግን በታሰበው መንገድ አልሄዱም ይላሉ ዓመቱም ተጠናቀቀ፣ ደሞዙም አልመጣም። ከመጨረሻ ተማሪዎቻቸው ጋር የነበራቸውን ሥራም አጠናቀዋል። በዩኒቨርሲቲው ያላቸው የማስተማር ሥራ ስለመቆሙ እርግጠኛ መሆናቸውንም ለቪዮኤ አብራርተዋል። እያበቃ ነው ማለት ይቻላል። ባለው አሰራር እያበቃ ነው ማለት ይቻላል። የዲፓርትመንቱ ኃላፊዎች እኔም መድበው ለማሰራት ተቸግሯል። ምክንያቱም በ የነጻ አገልግሎት ነው የሚሆነው። የተቸገሩበት ነው። ስለዚህ ከዚህ በኋላ ለምሳሌ ባለፈው በልጥና አካባቢ ያስተማርኳቸውን የእሜ ተማሪዎች ውጤታቸውን ሲሰጥ ነበር። እንዲህ እንዲ ነገሮች እንግዲህ ምንድን ነው ለአንድ አመት እኮ ምንም አይነት ክፍያ ሳይከፈለኝ ሲሰራ ነው የኖርኩኝና በዚህ አይነት ሁኔታ መቀጠል ለእነሱም እየከበደ ነው የሚመጣው። እኔም ፍርድ ቤት አንድ ነገር እስካልወሰኔ ድረስ በእንደዚ አይነት መንገድ የመቀጠሉ ሁኔታ ለእኔም አስቸጋሪ ነው። ላለፉት 14 ዓመታት ከኖሩበትና በዩኒቨርሲቲው ከተሰጣቸው ቤት በግዳጅ እንዲወጡ መደረጋቸውንም ዶክተር መረራ ጨምረው አስታውቀዋል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ የስራ ኮንትራት እንዲቋረጥ ማድረጉን መረጃዎች አመለክታሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ እንደ አውሮፓውያን አቆጣጠር ጥር 29 2015 ለሶሻል ሳይንስ ኮሌጅ የጻፉት ደብዳቤ ይህንኑ ጠቁሟል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ ጉዲና ኮንትራት እንዲቋረጥ ቀደም ሲል የወሰነውን ውሳኔ ማጽናቱን በመግለጽ ጥር 14 2007 የጻፉት ደብዳቤ ደርሶኛል ይላል የዶክተር ካሳሁን ደብዳቤ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ ይህንኑ ደብዳቤ የጻፉት በዶክተር መረራ ላይ የተወሰነውን ውሳኔ በመቃወም ከኃላፊነት መልቀቃቸውን ለመግለጽ ነው። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት እንደሌለው ይሰማኛል ብለዋል ዶክተር ካሳሁን በመልቀቂያ ደብዳቤያቸው። የዩኒቨርሲቲውን አሰራር አድሏዊ ሲሉ የገለጹት ዶክተር መረራ ጉዲና የእርሳቸውን የስራ ኮንትራት በተመለከተ የተደረሰበት ውሳኔም ፖለቲካዊ ነው ይላሉ። የኔም ከዚህ ዩኒቨርሲቲ መባረር ዋናው የትግል ጉዳይ ስለሆነ ኢህአዴግ ለምን እንደተጨነቀ እኔም ይገባኛል። ምናልባት ይህንንም የሚሰሙ የሚያውቁ ኢትዮጵያውያን ሊረዱት ይችላሉ። ዋናው ጥያቄ የፖለቲካ ችግር ስለሆነ ያው የፖለቲካ ትግሉ አንድ ቀን መስመር እስክይዝ ድረስ እኔም ሆንኩ ሌሎች ኢትዮጵያውያን አድሏዊ የፖለቲካ ስርአት እስኪወገድላቸው ድረስ እኔም የበኩሌን አስተዋጽኦ ከማድረግና ትግሉን ከመቀጠል ውጪ አማራጭ የለኝም። ዋና ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርአት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም። ዩኒቨርሲቲው የእርሳቸውን ኮንትራት በተመለከተ የያዘው አቋም በከፍተኛ የመንግስት ባለስልጣናት ጭምር እንደሚታወቅ የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና ተናግረዋል። ከዩኒቨርሲቲው የቦርድ ሰብሳቢና የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን ጋር በምርጫ ክርክር ወቅት የተገናኙበት አጋጣሚ ይህንን እርግጠኛ እንዲሆኑ እንዳደረጋቸው ይጠቅሳሉ። አሶ አንስቶ ነበር። ዩኒቨርሲቲ እንዴት ነው፣ ስራ እንዴት ነው ብሎ ሲጠይቀኝ፣ አ ከዩኒቨርሲቲ ማ እየገፋችሁኝ አይደለም ወይ? አቤቱታ አንቴ ጋር አልደረሰም ወይ አልኩት። አዎ ሰምቼ ነበር፣ ታምሜ፣ የሆነ ችግር ገጥሞኝ ውጭ ወጥቼ ነበር። ለዛ ነው እንጂ በደንብ ያላየሁኝ ደርሷል፣ የሚል ከቃሉ ሰምቻለሁ። የእርሳቸው የጡረታ ጊዜ መድረስ ከዩኒቨርሲቲው ጋር ለተፈጠረው አለመግባባት ምክንያት ሊሆን እንደማይችልም ዶክተር መረራ ያምናሉ። አሉ ጡረታ እድሜው ደርሷል የሚል ክርክር አላቸው፣ ግን በአጼ ኃይለስላሴ ዘመን ዩኒቨርሲቲ ውስጥ ያስተማሩ ሰዎች ሁሉ እዚህ ግቢ አያቸዋለሁ። እሱም ምግናት አይደለም። አዲስ አበባ ዩኒቨርሲቲ ውስጥ አስራ አምስት አመት ና ከዛ እስከ ሀያ አመት እድሜያቸው ከኔ የሚበልጥ የውጭ ሀገር ዜጎች ጡረተኞች ከሀገራቸው ጡረታ ወጥቶ እዚህ እንደሚሰሩ ይታወቃል። እኔም በማስተምርበት ትምህርት ክፍል ጡረታ እንድራዘም የጠየቅኩኝ አራተኛ ሰው ነኝ። ለሶስት ማምራን ያንን የማራዘም እድል ሰጥተዋል። በእኔ ምክንያት ሌሎችም ጋር እየሄዱ ይመስለኛል። እና ኢንጂነር ጊዜያቸውም ኮንትራት አይታደስላቸውም እየተባሉ ይመስለኛል። እንዲህ ያለብቻ የፖለቲካ ተጽእኖ መሆኑ አጠያያቂ አይደለም። ጉዳዩን ወደ ፍርድ ቤት እየወሰዱት መሆኑንና ውሳኔውን እንደሚጠብቁም ዶክተር መረራ ገልጸዋል። የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። አካዳሚክ ምክትል ፕሬዚዳንቱ ዶክተር ጀሎ ኡመር በጸሐፊያቸው በኩል እንደነገሩኝም ዩኒቨርሲቲው ተጨማሪ ምላሽ አይሰጥም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በሌላ በኩል ደግሞ ላለፉት ሰባት ዓመታት ካስተማርኩበት አዲስ አበባ ዩኒቨርሲቲ ፖለቲካዊ በሆነ ውሳኔ ተባርሬያለሁ ብለዋል። በማህበራዊ ሳይንስ ኮሌጅ የፍልስፍና መምህርና ፖለቲካ ተንታኝ ዶክተር ዳኛቸው አሰፋ የዩኒቨርሲቲው አስተዳደር ኮንትራቴ እንዲታደስ ላቀረብኩት ይፋ ጥያቄ ይፋ ምላሽ አለመስጠቱ ይህንኑ ያጠናክራል ብለዋል። ዩኒቨርሲቲው በዚህና ከዶክተር መረራ ጉዳይ ጋር በተያያዘ ምንም መልስ አልሰጠንም እስካሁን ድረስ። እስክንድር ፍሬው ተከታዩን ዘግቧል። በአሜሪካ ቦስተን በሚገኝ ዩኒቨርሲቲ የፍልስፍና መምህር የነበሩት ወደ ኢትዮጵያ ከተመለሱ በኋላም በዚሁ ዘርፍ በአዲስ አበባ ዩኒቨርሲቲ ያስተማሩት ዶክተር ዳኛቸው አሰፋ ለወራት ከዚሁ ስራቸው ርቀዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ያስተማሩት ላለፉት ሰባት ዓመታት ነው። ተቃዋሚ ፓርቲዎች በሚያዘጋጇቸው የተለያዩ መድረኮች የሚገኙት፣ በመገናኛ ብዙሀን የሚጽፉት የሚናገሩት ዶክተር ዳኛቸው በኢትዮጵያ በስልጣን ላይ የሚገኘውን ፓርቲና መንግስት በመተቸት ይታወቃሉ። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር ከስራ ካባረራቸው ወራት መቆጠራቸውን የሚገልጹት እኚሁ ምሁር ምክንያቱም ይሄው የፖለቲካ አቋማቸው እንደሆነ ያብራራሉ። ከአዲስ አበባ ዩኒቨርሲቲ ከተባረርኩ ወደ ስምንት ወር ሆኖኛል። ደሞዜም ከቆመ ስምንትና ዘጠኝ ወር ነው። ሰው ስምንት ወር እንበለው በትክክል እንደዛ ነው የሆነው። ምንድን ነው በትክክል የተፈጠረው? ዶክተር ዳኛቸው ደብዳቤ የደረሰው ወጥ ከዚህ በኋላ አቆሙ የሚል የሆነው ምንድን ነው? አንድ ሰው ስልሳ አመት ሲሞላው የጡረታ ማራዘሚያ የስራ ማራዘሚያ ጊዜ ይጠየቃል። ጠየቅኩ። ፕሬዚዳንት አድማሱ ጸጋይ እና አብረዋቸው ያሉት ሹመኞች አንሰጥህም አሉ። መቼ ነበር የጠየቁት የጡረታ ማራዘሚያ መቼ? የዛሬ ስምንት ወር ያህል ነው የጻፉት ደብዳቤ ፎርማሊ ለቀረበ ደብዳቤ እነሱም ፎርማል የሆነ መልስ አልሰጡም። እንደውም ከሶስቱ በይፋ ለቀረበው ደብዳቤ ይፋ የሆነ መልስ አልሰጡም። ይፋ የሆነ መልስ አልሰጡም፣ እስካሁን ድረስ አልሰጡኝም። ግን በሬዲዮ ቀርቦ ፕሬዚዳንቱ ቫይስ ፕሬዚዳንቱ ቀርበው ሁለት አስተማሪዎች እንደማይታደስላቸው የራሳቸውን ምክንያት አቅርበዋል። ያው መተካከ ዶክተር አድማሱና ዶክተር ጀሎ ኦመር ናቸው ናቸው እና የመተካካት ጉዳይ አንስተዋል እኛን ሊተካ የሚችል አስተማሪ እንደተዘጋጀ አንስተዋል። በሙሉ ይሄ ከእውነት የራቀ ነው። ዲፓርትመንቱም ጽፎላቸዋል፣ የሶሻል ሳይንስ ዲኑም ጽፎዋል። ስለ ራሴ ባወራ እኔ እንደማስፈልግ የዶክተር መራራም እንደዛው ነው። እና እነሱ ግን በራሳቸው ፍላጎት፣ እኔም በበኩሌ በሚገባኝ ምክንያት ነው የተከለከል ነው የፖለቲካል አቋም ብሎ ወሰዱት። ወደዛ ይመጡበታል። ዶክተር ዳኛቸው ለምሳሌ የዶክተር መረራን ደብዳቤ አይቸዋለሁ። ዶክተር ካሳሁን ብርሃኑ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት የኛን ጥያቄ ወደ ጎን በመተው የዶክተር መረራን ኮንትራት ላለማደስ የተወሰነው እርምጃ ትክክል አይደለም በሚል ያጻፉትን ደብዳቤ አይቻለሁ። በእርስን በኩል የእርሶ የትምህርት ክፍል ኃላፊ እና የሶሻል ሳይንስ ኮሌጅ ዲን ተመሳሳይ ደብዳቤ ለዩኒቨርስቲው ጽፈዋል፣ ነው እያሉኝ ያሉት? ጽፈዋል ምለ በዩኒቨርሲቲውም ደንብ ምንድን ነው ዲፓርትመንቱ ከፈለገህ ለኮሌጁ ጽፋል፣ ኮሌጁ ካጸደቀል ለሹመኞቹ ይጻፋል። ይሄ ተደርጓል፣ ምንም ነገር የለም። ዲፓርትመንቱ እንደሚፈልገኝ ደጋግሞ ጽፏል። ዲኑም ስብሰባ አካሂደው ኮሌጁን አጸድቀው ልከዋል። እነሱ ግን ይህን መከተል አልፈለጉም እና ይሄ ነው የሆነው አስተማሪ እንደሌላቸው በእኔ በኩል ብነግር ምንድን ነው አሁን ሜታፊዚክስ የሚያስተምር ጠፍቶ ቸርመኑ ለምኖኝ አስተምር ያሉ ሊቀመንበሩ ማለት ነው ሊቀመንበሩ ማለት ነው አሁንም የተሟላ አይመስለኝም ያ መቼ ነው ይሄ የሆነው ለምሳሌ አቁመው ለምን ያህል ጊዜ ከስራ ውጭ ሆነው ቆዩ ከዛ መቼ ተጠየቁ አሁን ገና ያለፈው ሳምንት እኔ የጨረስኩት አስተምሬ ሌላም ቦታ እንዲሁ በጎን አስተምር ያለው ሰው ስለሌለ ማለት ነው አሁን ጥያቄው ሰው አለ ሰው የለም አይደለም እኔ ደጋግሜ ተናግር ያለው ዲፓርትመንቱ ውስጥ ከሎት ያላቸው መምህራን አሉ። ይሄንን አልክድም፣ ግን የስፔሻልቲ የስፔሻሊዜሽን ልዩነት አለን። በጠቅላላ ያሉት አፍሪካን ፊሎሶፊ ነው የተማሩት። ወስተርን ፊሎሶፊ ተምሮ ፔችዲ ይዞ የመጣሁት እኔ ብቻ ነኝ። አሁን የፔችዲ ፕሮግራም እንከፍታለን በሚሉ ጊዜ ሁለት ስትሪም አለው። አንድኛው አፍሪካን ፊሎሶፊ ነው፣ አንድኛው ወስተርን ፊሎሶፊ ነው። ሁለት ዘርፍ አለው። አሁን ከህንድ ወይ ከዛ ወይ ከዚህ ፈልገው ካላመጡ ያንን የሚሞላ የላቸውም። ይህም በጽሁፍ ቀርቦላቸዋል። ይህ እኮ አሁን ምንም የሚያጨቃጭቅም አደለም። ነገሩ ነው ምን ግን ፖለቲካል ውሳኔ ነው የተካሄደው። አልፈለጉም፣ ደግሞ ይገባኛል። ለምን ላልፈለጉ ካልፈለጉ ደግሞ እኔ ፍርድ ቤት እየሄድኩኝ አማላጅ እየሄድኩኝ አስተማሪነት ጽፌአለሁ። ከዚህ በፊትም ክቡር የሆነ ስራ ነው ክቡር የሆነ ሙያ ስለሆነ ማንንም አለምንም። እንደውም ሰባት ዓመት እንዳስተምር እንዴት እንደፈቀደልኝ ስርዓቱ ገርሞኛል። የዛ ተጠቃሚ ሆኜ ከጓደኞቼ ጋራ ጥሩ ጥሩ ተማሪዎች አፍርቻለሁ። ዘገዩ። ነው ነው የምለው እኔን ለማባረር ጥሩ ተማሪ እንዳላወጣ። የዛሬ ሶስት ዓመት ቢያባሩ ኖሮ በጣም አዝድ ነበር። ዛሬ አላአዝድም ምልሃሉ። የዩኒቨርሲቲው አስተዳደር ከስራ ያባረራቸው ከመማር ማስተማሩ ሂደት ጋር በተያያዘ ግምገማ ለመሆኑን ዶክተር ዳኛቸው እርግጠኛ ናቸው። አካደሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረግክም፣ ይሄን አልጻፍክም፣ የምትረባ አደለም። ይሄ አደለም እኮ ነገሩ። ለዚህ እኮ ነው ወረቀት ላይ ጽሁፍ ማስፈር የፈሩት። ዳኛቸው በዚህ በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው። ማን አለብኝ ነው። ሰው እስኪ ፎርማሊ የገባ ደብዳቤ በዲፓርትመንት የቀረበ በዲን የቀረበ ደብዳቤ መልስ አይጽፍም ሰውየው የቱን ያህል ምክንያቱም የጠነከረ የፖለቲካ ወዳጅነት አለኝ ካስተዳደሩ ከገዢዎቹ ጋር ከሚል እኔ ትምክህት ነው ብዬ ምነው፣ ይሄ ማን አለብኝነት ነው እንጂ እንዴት አንድ ሰው ሰባት ዓመት ሰርቼ ወረቀት አይሰጠኝም፣ በናት በተሰናብተሃል የሚል ወረቀት አይሰጥም። አልተሰጠኝም እስካሁን ድረስ። ዶክተር መረራ ጉዲናን በተመለከተው በትናንትናው ዘገባ ጭምር እንደተገለጸውም የአዲስ አበባ ዩኒቨርስቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። ዩኒቨርሲቲው ተጨማሪ ምላሽ እንደማይሰጥም አካዳሚክ ምክትል ፕሬዝዳንቱ ዶክተር ጄሎ ኡመር በጸሐፊያቸው በኩል አሳውቀውኛል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁኝ ለዘገባዎቹ። አሁን ከኢትዮጵያ ወጣን እንበል። ወደ ጎረቤት የኬንያ ዋና ከተማ ናይሮቢ የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን ለመቀበል ከፍተኛ ዝግጅት በማድረግ ላይ ናት። ሚስተር ኦባማ ፕሬዚደንት ከሆኑ በኋላ የአባታቸውን የትውልድ ስፍራ ሲጎበኙ የመጀመሪያቸው መሆኑ ነው። አሁን ጌብ ጃስሎ ያጠናቀረው ሪፖርት አለ። ከናይሮቢ ሰሎሞን ክፍሌ ያቀርበዋል። ከፕሬዚደንቱ መምጣት በፊት ከተማይቱ ናይሮቢ እየተዋበች ነው። በማስዋቡ ታላቅ ፕሮጀክት ውስጥ ጎዳናዎችን ማጽዳት አንደኛው ነው። ማጽዳት ብቻም ሳይሆን የተበላሹት እየተጠገኑ ናቸው። የትራፊክ ማከፋፈያ መስመሮች ቀለም ይቀባሉ። በመንገዶቹ ግራና ቀኝ አበቦች ሲተከሉ ይታያል። በዋና ከተማዋ ወጪም በየህንፃው ላይ የሴኪሪቲ ካሜራዎች እየተተከሉ ነው። በከተማዋ ምክር ቤት ውስጥ የአካባቢ ደህንነት ጥበቃ ሹማ ሊኦያኬ ኦምቢስ ይባላሉ። እነዚህ ሁሉ ጥረቶች ለአንድ አገር ጎብኚ ከሚደረግ አቀባበል በላይ ናቸው ይላሉ ባለሥልጣኗ። ለናይሮቢ በተለይም የአካባቢውን ደህንነት ለመጠበቅ ከሚሰጥ አገልግሎት አንጻር ካየነው በአሁኑ ወቅት የሚካሄደው እንቅስቃሴ የአሜሪካው ፕሬዝዳንት በመምጣታቸው ምክንያት ብቻ የሚደረግ አይመስለኝም። አብዛኞቹ የእነዚህ ማሻሻያ እቅዶች አሁን ሳይሆን የፕሬዝዳንቱ ጉብኝት ይፋ ከመደረጉ በፊት የወጡና የእርሳቸው መምጣት ሲቃረብ እንዲፋጠን የተደረጉ እንጂ አዲስ አይደሉም ሲሉም የከተማዋ ምክር ቤት ባለሥልጣን አስረድተዋል። ከአራት ሚሊዮን ሕዝብ በላይ የሚኖሩባት የናይሮቢ ከተማ በርካታ ፈተናዎች አሉባት። መንገዶቿ በትራፊክ የተጨናነቁ ናቸው፣ ድህነት ተንሰራፍቶባታል። እነዚህ ሁሉ ችግሮች ደግሞ ሕንፃና መንገዶችን በትንሽ ቀለም በማስጌጥ ብቻ የሚወገዱ አይደሉም። ብዙሃኑ ኬንያውያን ናይሮቢን የሚያውቋት ሕዝቦቿ ለሥራ ሲጣደፉ የሚታዩባት ሆና ነው። እርግጥ አንዳንድ ዕድሳት ያስፈልጋታል። የዩናይትድ ስቴትሱ ፕሬዚደንት ሁሉንም ስፍራ ተዘዋውረው ማየት ባይችሉም ማንኛውም ለማሻሻል የሚደረግ ጥረት ግን ጠቃሚ መሆኑን ብዙዎች ይስማሙበታል። ዕድሳት ጥሩ እንጂ መጥፎ ነገር የለውም ባይናቸው። ጄምስ ኦንያንቻ የከተማዋ ነዋሪ ነው። ከተማዋን ለመጎብኘት ለሚመጡ እንግዶች ይበልጥ ንጹሕ አድርገው ለማሳየት ይፈልጋሉ። የእኔ ምኞት ግን አሁን እያደረጉ እንዳሉት ቀጥለው እንዲዘልቁ ነው። እንደ ቀድሞው ንጹሕና ውብ ሆነን መኖር እንፈልጋለንና በዚሁ ቀጥሉ ነው የምንላቸው፣ ነው ያለው። ተማሪ ጃኪም አስተያየቷን አጋርታለች። ለአሁኑ ጥሩ ይዘዋል፣ ምክንያቱም መንገዶችና ሌሎች መገልገያዎችን እየሰሩ ነው እጅግ በጣም ድንቅ ስራ እየሰሩ ይመስለኛል። ሁሉም ግን የከተማዋ ምክር ቤት እየሰራ ባለው ተደሳች ነው ማለት አይደለም። አንዳንዶች ለፕሬዚደንቱ ጉብኝት ሲባል የሚጠፋውን ገንዘብ ለሌላ ጠቃሚ ጉዳይ መዋል በተሻለ ነበር ይላሉ። ጡረተኛው ወታደራዊ መኮንን ሳይመን ጋንጋ፣ የናይሮቢ ከተማ ኮሚሽነር እንዳሁን ሁሉ ቀደም ሲልም መስራት ነበረባቸው አሁን ሙከራቸው ሁሉ ጊዜያዊ ጥገና ለማድረግ ነው። በዚህም መጠነ ሰፊ ገንዘብ ያባክናሉ። ይልቅስ ሕዝቡ የሚፈልገው የኑሮ ደረጃቸው በጣም ዝቅተኛ የሆኑ ዜጎች የሚኖሩባቸውን የማታሬ ወይም ዋኔንቺ አካባቢዎች እንዲሻሻሉ ነው። ገንዘቡ እነዚህ አካባቢዎች ደረጃቸውን እንዲያሻሽሉበት ለእነርሱ ቢሰጥ በተሻለ ነበር ብለዋል። ሚስተር ኦባማ ሐምሌ 13 2007 ዓ ም ወደ ናይሮቢ የሚሄዱት በዓለም የንግድ ሥራ ፈጠራ ጉባኤ ላይ ለመገኘት ነው። ጉብኝታቸው አጭር እንደሚሆን ቢገመትም ውጤቱ ከሄዱ በኋላ ለረጅም ጊዜ ይቆያል የሚል ተስፋ እንዳላቸው የከተማዋ ነዋሪዎች ይናገራሉ። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች አጠራጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ሃያ ብር ከሰባ ሁለት ሳንቲም ተመንዝሯል። ዛሬ መሸጫው ሃያ ብር ከሰባ ሁለት ሳንቲም ነው። እርስዎ አንድ ዶላር ከፈለጉ ሃያ ብር ከሰማንያ ሁለት ሳንቲም መክፈል አለቦት። እንደገና በግልባጩ ደግሞ ከሆነ ሃያ ብር ከሰባ ሁለት ሳንቲም ይሰጡታል እርስዎ አዲስ አበባ ነገ ዝናባማ ትሆናለች ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አሁን ባገኘሁት መረጃ መሰረት ከፍተኛ ሙቀቱ 13 ዝቅተኛው 23 ነው የሚሆነው ጎዴ ብቻ ነ ፀሐይ ያማ የምትሆነው ነገ ጅግጅጋ ሰመራ ከፊል ደመናማ ይሆናሉ በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 44 ና ዝቅተኛው የላሊበላው ዝቅተኛ 12 ዲግሪ ሴልሽየስ ይሆናል ነገና ከነጎዲያም እንደዚሁ ነው የሚለው በትንበያው መሰረት እንግዲህ ክቡራትና ክቡራን አድማጮች ዝግጅታችን ከምሽቱ 3 ሰዓት በ19 22ና 25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 ሰዓት ይቀጥላል በዌብሳይታችንም ላይ ቪኦኤ ኒውስ ዶት ኮም ታገኙናላችሁ ፕሮግራሙን የመራችልን ችልን ሲሆን ግርማነች የቴክኒክ መሀንዲሱ ቮይቴክ ዞርኒያክ እኔም ሰሎሞን አባተ እዚህ ባሉና በመስክም ባሉ ዘጋቢዎቻችን ስም ኢድ ሙባረክ እያልኩኝ ለዚህ ሰዓት ዝግጅት ሰናበታችኋለሁኝ ሞሐመድ ሰኢድን አብሬ ልተው እስከ ዝግጅቱ ፍጻሜ መልካም ቆይታ መልካም በዓል تقبل الله صالح الاعمال لنا ومنكم የጁማዓም ቀን ለተጸጻቾች አላህ ሰብቶን እንዴት ታረቀን! ሳምንት ወር፣ አመት ሲተካኮን ያንዱ ሲመጣ አላህ በሰብጠን በዓላቶች፣ ዒዱ ሲመጣ በሳምንቱ ዒድ በጁማዓ በአመት ዒዶች ዒድ ሙባረካን ለአላህ ባሮች ለሙስሊሞች ድ